እነ አቶ በረከት ስምዖን ካቀረቧቸው ዘጠኝ የመከላከያ ምስክሮች አምስቱ ዛሬ ፍርድ ቤት ቀርበው ቃለ መሐላ ፈጽመዋል። ለመከላከያ ምስክርነት ከተጠሩት ውስጥ የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንንና የውጭ ጉዳይ ሚኒስትሩ አቶ ገዱ አንዳርጋቸው ሲሆኑ፣ ፍርድ ቤት አልቀረበም። አስቴር ምስጋናው ዝርዝር አላት። ከጥረት ኮርፖሬት ጋር በተያያዘ በሙስና ወንጀል ተከሰው ማረሚያ ቤት የሚገኙት እነ አቶ በረከት ስምኦን ታህሳስ 30 2012 ዓ.ም 9 የመከላከያ ምስክሮችን እንዲያቀርቡ ፍርድ ቤቱ ባዘዘው መሰረት ዛሬ አምስቱ ፍርድ ቤት ቀርበው ቃለ መሐላ ፈጽመዋል። ከመከላከያ ምስክሮቹ መካከል የቀድሞ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ፣ ምክትል ጠቅላይ ሚኒስትር ደመቀ መኮንን ና የውጭ ጉዳይ ሚኒስትሩ አቶ ገዱ አንደርጋቸው ለዛሬ እንዲቀርቡ በፍርድ ቤቱ መጥሪያ ቢላክላቸውም መቅረብ አልቻሉም። በእነ አቶ በረከት ጠበቃ እንደገለጸው አቶ ኃይለማርያም ደሳለኝን ማገኘት እንዳልተቻለ እና አቶ ደመቀ መኮንንና አቶ ገዱ አንዳርጋቸው ደግሞ መጥሪያውን ፈርመው ተቀብለዋል። ፍርድ ቤቱ በበኩሉ አቶ ደመቀ መኮንንና አቶ ገዱ አንዳርጋቸው በስራ መደራረብ ምክንያት መገኘት እንደማይችሉ በላኩት የፋክስ መልእክት አስታውቀዋል ብሏል። የመከላከያ ምስክሮች ድምጽ ከመሰማቱ በፊት ተከሳሾቹ በአቃቤ ሕግ ክሶች ላይ ማብራሪያ እንዲሰጡ ፍርድ ቤቱ ባዘዘው መሰረት አቶ በረከት ስምኦን እና አቶ ታደሰ ካሳ የተከሰሱባቸውን ክሶች መሰረተ ቢስ ናቸው ሲሉ ተደምጠዋል። በነገ ዕለት የምስክሮችን ቃል ለመስማት ፍርድ ቤቱ ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ነው፣ ባህር ዳር